ሁለቱም በሀያዎቹ ዕድሜ ክልል ውስጥ ያሉ ወጣቶች ናቸው። ቦኤዝ ብርሃኑና ጀርሚያ ባይሳ የአርሶ አደሮችን ሕይወት ሊያቀል ይቻለዋል ያሉትን ፈጠራ የተመለከተው የግብርናና ገጠር ትብብር የቴክኒክ ማዕከል የተባለ ድርጅት ከአጋሮቹ ጋር ሆኖ በዚህ ሰሞን ሸልሟቸዋል። ለመሆኑ ይህ ፈጠራ ምን ተግባራትን ያከናውናል? ቦኤዝ ብርሃኑ ይነግረናል። የሰራነው ስራ አርቲፊሻል ኢንቴሊጀንስን ከግብርናው ጋር ማያያዝ ስራን የሰራነው ይኸውም በተለያዩ ዘርፎች ነው። የመጀመሪያው ዘርፍ የእጽዋት በሽታን በመለየት ነው። በጣም ብዙ የሀገራችን ህዝብ የእጽዋት በሽታን አያውቅም። ገበሬው በልምድ ነው የሚያውቀው። ብዙ የእጽዋቶችን ኢሜጅ በመውሰድ ወይም ፎቶ በመውሰድ ትሬን አድርገን ማሽን ለርኒንግ አልጎሪዝሙ ትሬን አድርገን አውቶማቲካሊ በስልካቸው ሰዎች እጽዋቱ ምን እንደታመመ ማየት እንዲችሉ የሚያስችላቸውን ሲስተምን የሰራ ነው። ይህ አንዱ ዘርፍ ነው። ሌላው አርቲፊሻል ኢንተለጀንስ በመጠቀም የእጽዋቱን የእድገት ደረጃ መቆጣጠር የሚያስችላቸው ምን ያህል እያደገ ነው፣ ምን ያህል ክሮፕ ደርሷል፣ አጠቃላይ የማሳይ ሁኔታ እንዴት ነው የሚለውን በድሮን ቴክኖሎጂ በመጠቀም ማወቅ የሚችሉበትን ቴክኖሎጂ የሰራ ነው። የቴክኖሎጂ ቀድሞ ሲታለም የግብርና ባለሙያዎችን ያግዝ ዘንድ እንደነበረ ያወጋን ጀርሚያ ባይሳ፣ የኋላ ኋላ ላይ ደግሞ ማንኛውም አርሶ አደር ሊጠቀምበት እንዲችል ተደርጎ እንደተሰናዳ ይናገራል። ጀመረ ግን የሰራ ነው። የግብርና ኤክስቴንሽኖች ኤክስቴንሽን ባለሙያዎች ስላሉ እነሱ በነሱ ይግዛ በሆኔ ወቅት ብቻ ላይ የበሽታውን የሚለዩበት ወቅት አለው። በዛ ወቅት ላይ በእነሱ ርብርብና እርዳታ የሆነ ወቅት ላይ ሰርቶ ዳታውን ከሰበሰቡ በኋላ በሽታውን የሚለይበት አልጎሪዝም ኖማሊ ነው የመጀመሪያ። አሁን ግን የፊቸሪትን እየጨመርን ምንድን ነው ሞባይል አፕሊኬሽን የሚጠቀሙትን ሞባይል ገበሬዎች ሞባይል ፊት ለፊት ሆኖ በሎካል ላንጉዌጅ ላይ አማርኛ፣ ኦሮሚኛ እና ሌላ የኢትዮጵያ ውስጥ በአብዛኛ አሳደሮች የሚጠቀሙትን ቋንቋ በእነሱ የሚረዱት ቮይስ ቤዝድ የሆነ ሲልካቸው ፊት ለፊት ሆኖ ለምሳሌ በሽታው ደግሞ የቅጠሉ ማሳቸው ላይ ሄዶ ፎቶ አንሳልኝ ሲሉ ፎቶ እንዲያነሳ የሚያስደርግ ደግሞ አንድ ፊውቸሪት እየጨመርን ያለንበት ሁኔታ ነው ማለት ነው። ያለ ነው። ሁለቱ ወጣቶች የጂማ ዩኒቨርሲቲ ተማሪዎች ናቸው። በተማሪነት ብቻ ግን የተገደቡ አይደሉም። ደቦ የሚባል የምህንድስና ተቋም መስርተው ያሰቡትን እውን ለማድረግ እየጣሩም ነው። በትምህርት ቤት የቀሰሙትን በድርጅታቸው ውስጥ ለመሞከር ብሎም እንጀራ ለማድረግ እንደሚጥሩ የነገረኝ ቦኤዝ በእስካሁኑ ጉዞአችን ገጠሙን ያላቸውን መሰናክሎች እንዲህ አጋርቶኛል። አንድ ትልቅ አስቸግሮ የነበረው ሁለታችንም ከቴክኖሎጂው ዘርፍ ሰሆነ የመጣ ነው። አግሪካልቸራል ኤክስፐርቶችን ማግኘት አንድ ትልቅ ችግር ሆኖብን ነበር። ግን በጅማ ዩኒቨርሲቲ አግሪካልቸራል ካምፓስ የሚገኙ አንዳንድ ሰዎች በጣም ረዱን፣ የእነሱን መረጃዎች በመቀበል በተጨማሪም ሀረማያም ዩኒቨርሲቲ የረዱን ዶክተሮች አሉ። ከጅማ ዩኒቨርሲቲና ከሀረማያ ዩኒቨርሲቲ ረድተውን እነዛን መረጃዎች ማስገባት ችለናል። ግን ያም ሆኖ ግን ያስገባነው በቂ አይደለም። አሁንም በጣም ብዙ መረጃ ያስፈልገናል፣ መረጃ መሰብሰብ ያስፈልጋል። ያው እንደዚህ ስንል ደግሞ ወደ ሁለተኛው ቻሌንጅ በምንሄደው ፋይናንስ በጣም ትልቅ ችግር አለ ተንቀሳቀስን መረጃዎችን መሰብሰብ አንችልም። መረጃዎች ከመጡ በኋላ ትሬን ለማድረግ የምንጠቀመው ፍሪ የሆኑ ክላውድ ሰርቪሶችን ነበር የምንጠቀም የነበረው። እነዛን ተጠቅመን ለትሬን ያደረግነው ችሎታና ፍላጎታቸውን የሚያሻሽሉ ስልጠናዎችን ለማግኘት እንደሚመኙ የነገሩኝ ወጣቶች በቀጣይ ዘመናቸው ከሚኖሩበት አካባቢ ወዲያሉ ህዝቦችን ሳይቀር የሚጠቅም ግብርና ተኮር ፈጠራ ስራዎችን ለመስራት እንዳቀዱም ነግረውኛል። አሁን ጅማ መሀል ላይ ወይ ደሞ በጅማ ላይ የሆነ ሴንተር እየሰራን ነው። አሁን በቅርቡ እናስታውቀልን እያሉ ነው። ከዚህ መገባያ የሚችል የአግሪካልቸር ፕሮዳክት ሊሆን ይችላል። ሌሎችም ዘርፎችን ሴንተር ሰርተን ሴንተር ላይ ቢዝነሳቸው ሬጅስተር ያደርጋሉ ፈላጊው ደሞ ሳፕላየር እና ዲማንድ አጭሩ እነሱን የመገናኘት ስራ ማለት ነው። ሁሉንም ራሴንትራሊ ሆነን ይህንን ነገር ኮኦርዲኔት ለማድረግም ጭምር እየሰራ ነው ማለት ነው። ለምሳሌ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። ስለዚህ ለአዲስ አበባ ላሉ እንደዚህ አይነት ቴክኖሎጂ ካላቸው ራሱ ለእነሱ ሳፕላይ ማድረግ ይሄንን፣ ለምሳሌ ቡናን ደግሞ ኦንላይን መሸጥ የሚለው ነገር እያሰብን ነው። እሱም ዳይሬክትሊ እዚህ ያሉ አስተዋ ገበሬዎች ዳይሬክትሊ ኦንላይን መሸጥ የሚችሉበትን ነው። ስለዚህ ገባ ወይ ደግሞ እዚህ ሴንተራሌ ላይ አንድ ስቶር ከለን ያንን ለእያንዳንዱ ገበሮች ደግሞ ኦንላይን ቀጥታ ቡናቸው መሸጥ የሚያስችላቸውን ነገር ጭምር እየሰራ ነው ማለት ነው። ከፈጠራ ሥራዎቻቸው ጎን ለጎን በበጎ አድራጎት ሥራዎች ውስጥ በመንቀሳቀስ ላይ መሆናቸውን ያወሱት ቦኤዝና ጀርማያ ለአሁኑ ግኝታቸው የገንዘብ ድጋፍና የዓለም አቀፍ ሥልጠና ዕድል በሽልማት መልኩ እንዳገኙም ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ዝዩም ዋሽንግተን ዲሲ።